ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 5 2013 ዓ ም ዝግጅታችን ጀመረ። እንኳን አደረሳችሁ! የተከበራችሁ የእስልምና እምነት ተከታዮች ኢድ ሙባረክ! ሙባረክ ሙባረክ ለና ወለኩም ሙስሊም ሙስሊማቶች በሙሉ። የአንድ ሺ አራት መቶ አርባ ሁለተኛውን የኢድ አልፈጥር በዓል በማስመልከት ያሰናደነውን ዘገባ ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ንጉሱ ታምሪ ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አንድ ሺ አራት መቶ አርባ ሁለተኛው የኢድ አልፈጥር በዓል በዛሬው ዕለት በመላው ኢትዮጵያ ተከብሮ ውሏል። በአዲስ አበባ ስቴዲየም በተካሄደው የኢድ ሶላት መርሃ ግብር ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዚደንት ተቀዳሚ ሙፍቲ ሀጂ እድርስ የሙስሊሙ ማህበረሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምህሮት ግዴታ ነው ብለዋል። የበዓሉ ተሳታፊዎችም በኮቪድ-19 ምክንያት አምና በጀምአ ያልተካሄደው የኢድ ሶላት ዘንድሮ ወደ ነበረበት መመለሱ እንዳስደሰታቸው ገልጸዋል። ከተለያዩ ከተሞች ዘጋቢዎቻችን ያደረሱንን ሪፖርቶች ከዜና በኋላ እናቀርባለን። ለእስልምና ሃይማኖት አድማጮቻችን ኢድ ሙባረክ። በትግራይ ክልል የተለያዩ ከተሞች የኮቪድ-19 መከላከያ ክትባት ሊሰጥ መሆኑን የክልሉ ጊዜያዊ አስተዳደር ጤና ቢሮ ገለጸ። የኮቪድ-19ን ለመከላከል እንዲያግዝ በመቀሌ ከተማ የተጀመረውን ክትባት በትግራይ ክልል ሁሉም አካባቢዎች ለማስፋት ጥረት እየተደረገ መሆኑ ተጠቁሟል። በጤና ቢሮው የኮቪድ-19 መከላከያ ኃላፊ ዶክተር አርነት አዳነ እንደተናገሩት ለክትባት አገልግሎት የሚውል 108ሺህ ክትባት ከጤና ሚኒስቴር ለክልሉ ተልኳል። በሌላ ዜና በመቀሌ ከተማ የኢንተርኔት አገልግሎት በአንዳንድ ሆቴሎች፣ የምግባረ ሰናይ ተቋማትና የመንግስት መስሪያ ቤቶች መጀመሩ ተገልጿል። የስልክና የኢንተርኔት አገልግሎት በአብዛኛው የትግራይ ክልል አሁንም ዝግ መሆኑን አስተያየት ሰጪዎች ተናግረዋል። ኢትዮ ቴሌኮም በበኩሉ በክልሉ ብዙ ከተሞች የጥገና ስራዎች በማከናወን በዛሬው ዕለት የተንቀሳቃሽ ስልክ አገልግሎት አስጀምሬያለሁ ብሏል። ሙልጌታ ጽብሃ ከመቀሌ ዝርዝሩን ይዟል። በትግራይ ክልል የኢንተርኔት አገልግሎት ለስድስት ወራት ተቋርጦ ቆይቷል። ከባለፈው ሳምንት ጀምሮ ደግሞ በመቀለ ከተማ አንዳንድ ትላልቅ ሆቴሎችና የምግባረ ሰናይ ተቋማት ላይ የኢንተርኔት አገልግሎት ተጀምረዋል። በመቀለ ከተማ አገልግሎቱ ከተጀመረላቸው ሆቴሎች አንዱ ዘማሪያስ ሆቴል ነው። የሆቴሉ ስራ አስኪያጅ አቶ አብርሃም ሰገድ በቅርብ ቀናት ኢንተርኔት አገልግሎት በመጀመሩ ለስራቸው አጋዥ መሆኑ ገልጸዋል። እንዲሁም በሆቴሉ ኢንተርኔት ለመጠቀም ብዙ ሰዎች እንደሚገቡ ነው የተናገሩት። እንግዶቻችን ሰርቪስ እያገኘ ነው እና አሁን ሰው እንዴት ተቸግሮ እንደነበር ያሳያል። ብዙ ሰው ፍለው እያደረገ ነው እና እኛም ቢዝነሳችን እየሰራ ነው ጥሩ ነው። ቶታሊ ከመጥፋት የተሻለ ነው። ትላልቅ ሆቴሎችም ሆነ መከፈቱ በጣም ጥሩ ነው። ግን ለበለጠ ደግሞ ቀጣይም ሌሎችም ኢንተርኔት ተጠቃሚ የነበሩ ተቋማት ትናንሽም፣ ትላልቅ ቢከፈት ደግሞ የበለጠ ጥሩ ይሆናል ብዬ ገምታለሁ። ምክንያቱም አሁን ያየሁት እኔ ህብረተሰቡ እንዴት ኢንተርኔት ተጠቃሚ እንደነበር ነው። ይሄ ማሳያው ደግሞ በተከታታይ በብዛት ያለው ሰው ይመጣና ኢንተርኔት ቢሰፋ። አቶ ዮናስ ኃይለማርያም የተባለ በሆቴሉ ኢንተርኔት ለመጠቀም መምጣቱ ገልጾም ከስድስት ወራት በኋላ አገልግሎቱ ማግኘቱ ተናግሯል። የስልክና የኢንተርኔት አገልግሎት ከመቀለ ከተማ ውጭ በአብዛኛው የክልሉ አካባቢዎች በመቋረጡ ከቤተሰብ ጋር ለመገናኘት ግን ተቸግረናል ብሏል። አሁን በመቀሌ የተወሰነ በአምስት ሆቴሎች አካባቢ ኢንተርኔት እየተጠቀምን ነው። ሌላ ቦታ ግን ማግኘት አይቻለም። ስልክ በሌላ የትግራይ አካባቢዎችም ስልክ ተዘግተዋል። ጦርነት ስላለ ማለት ነው። ስለዚህ የቤተሰቦቻችን ደህንነት ለማግኘት አልቻልንም። ስለዚህ ስልኩና ኢንተርኔቱ እንዲከፈትልን ነው የምንጠይቀውኛ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በስልክ በሰጡን አስተያየት አስቀድሞ የፋይናንስ ተቋማት ትኩረት በማድረግ የብሮድባንድ ኢንተርኔት አገልግሎት መሰራቱ በመግለጽ በክልሉ 435 የብሮድባንድ ኢንተርኔት ተጠቃሚ የሆኑ የመንግስት መስሪያ ቤቶች፣ የምግባረ ሰናይ እንዲሁም የግል ተቋማት ዳግም አገልግሎት አግኝተዋል ብለዋል ይህ አገልግሎት የማስፋት ስራም በክልሉ እንቀጥላለን በማለት ዋና ስራ አስፈጻሚዋ ተናግረዋል። በጸጥታ ምክንያት በክልሉ አብዛኛው ከተሞች ተቋርጦ የነበረ የስልክ አገልግሎትም በብዙ ከተሞች በዛሬው ዕለት መጀመሩ ገልጸዋል። ትንሽ ችግሮች ነበረብን። አንዳንድ ቦታ ውልችላ ከጸጥታ ጋር ተያይዞ ችግር ኖሮብን ኦፕሬሽን መቀጠል አልቻለም ነበረ። አሁን ግን ጥሩታለን። ስሬ፣ አክሱም፣ ዳንሻ፣ ሁመራ፣ አዲጉደም፣ ሄዋኔ፣ ማይጸብሬ፣ ሳሬ አብ እነዚህ እነዚህ ተነስተውልናል። ጥሩ ብዙ በርከተል ሳይ ተነስተዋል። ትንሽ ይቀረናለሁን አድዋ ሳይድ ይቀረናለን። እሱንም እንደዚሁ በጥቂት ቀናት ውስጥ እናጠናቅቃለን። ማለት ተንቀሳቃሽ ስልክ አገልግሎት የማዳረስ ስራውን አሁንም እንቀጥላለን በማለት ነው የገለጹት። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለ። ሙልጌታን ለዘገባው አመሰግናለሁ። በትግራይ ክልል ዜና እንቆያለን። በኢትዮጵያ የትግራይ ክልል የሰብአዊ ረድኤት ተደራሽነትን በሚመለከት የተወሰነ አዎንታዊ ዜና ያለ ቢሆንም ሁኔታው አሁንም ያልተረጋጋና የማያስተማምን መሆኑን በሀገሪቱ ያለው የሰብአዊ ጉዳዮች አስተባባሪ ቢሮችን አስታውቆናል ሲሉ የመንግስታቱ ድርጅት ማለትም የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች ተናገሩ። በክልሉ እጅግ በከፋ ችግር ላይ ላሉ ገጠራማ አካባቢዎች ሰብአዊ እርዳታ ለማቅረብ እየተደረገ ያለውን ጥረት በቅርብ ቀናት በወታደራዊ ኃይሎች በሚፈጸሙ የማከላከል እርምጃዎች ምክንያት የእርዳታ ተደራሽነት በከባድ ሁኔታ ተደነቃቅፈዋል ሲሉ ነው ዱጃሪች አክለው ያስረዱት። በሰሜን ምዕራብ፣ በማዕከላዊ፣ በምስራቃዊ፣ በደቡብ ምስራቃዊ እና ደቡባዊ ዞኖች ግጭቱ መቀጠሉን ሪፖርት ደርሶናል። ሲሉም አክለዋል። አጣዳፊ የመጠለያና ምግብ ያልሆነ እርዳታ ከሚያስፈልገው ሶስት ሚሊዮን ሕዝብ ውስጥ እንደ አውሮፓውያን አቆጣጠር ከግንቦት ሶስት ቀን ወዲህ እርዳታ የደረሳቸው ሶስት መቶ አርባ ሰባት ሺ ሰዎች ብቻ መሆናቸው ተገልጾልናል ያሉት የመንግስታቱ ድርጅት ቃል አቀባይ የዝናቡ ጊዜ ከመጀመሩ በፊት ከቀያቸው ለተፈናቀሉ ሰዎች ክብራቸው በሚጠበቅበት መንገድ የሚጠለሉበት ስፍራ ማዘጋጀት ወሳኝ መሆኑንም አሳስበውናል ብለዋል። በትግራይ ክልል በህዳር ወር የኢትዮጵያ መንግስት ህግን የማስከበር ሲል በጠራው ወታደራዊ ዘመቻ አክሱም ከተማ ውስጥ በመከላከያ ኃይሎችና በኤርትራ ወታደሮች ንጹሐን ዜጎች ተገለዋል ተብሎ በቀረበው ክስ ጠቅላይ አቃቤ ሕግ ለሁለት ወራት ያካሄደውን ምርመራ ውጤት አስመልክቶ የሰጠውን መግለጫ የሰብአዊ መብት ድርጅቶቹ ሂውመን ራይትስ ዋች እና አምነስቲ ኢንተርናሽናል ነቅፈዋል። ጉዳዩ በነጻ ዓለም አቀፍ አካል ምርመራ ሊካሄድበት እንደሚያስፈልግ በአጽንኦት የሚያሰምር ነው ብለውታል። የሁማን ራይትስ ዋች የአፍሪካ ቀንድ ዲሬክተር ሌቲሺያ ባደር ባወጡት መግለጫ የጠቅላይ አቃቢ ሕጉ ቢሮ መግለጫ አክሱም ውስጥ የተገደሉት አብዛኞቹ ከኤርትራ ወታደሮች ጋር ውጊያ ላይ የነበሩ ተዋጊዎች እንጂ ሲቪሎች አይደሉም ማለቱን ገልጸዋል። የጠቅላይ አቃቢ ሕጉ ቢሮ የምርመራ ውጤትና በትግራይ ክልሉ ግጭት በጠቅላላ ስለተፈጸሙ የግፍ ተግባሮች የወጡ ሪፖርቶች ሲነጻጸሩ የኢትዮጵያ መንግስት ተዋጊዎችንና ሲቪሎችን የሚለይበትን መንገድ የሚጠቁሙ ናቸው ብለዋል። የኤርትራ ባለስልጣናት ከወዲሁ የጠቅላይ አቃቤ ሕጉን የምርመራ ውጤት ኃይሎቻቸው አክሱም ውስጥ ከፈጸሙት አድራጎት ነጻ ያወጣ አድርገው እየተረጎሙት ነው ሲሉም አክለዋል። ሌቲሽያ ባደር የሂምን ራይትስ ዋቸዋል። ሌቲሽያ ባደር አክለው የኢትዮጵያ መንግስት ያወጣው የምርመራ ውጤት በተፈጸሙ ድርጊቶች ተጠያቂነትን ለማረጋገጥ ከልብ የተደረገ ጥረት ሳይሆን ጥፋትን የመሸፋፈንና እንዲህ ያሉ ወንጀሎችን መፈጸም የሚፈቀድ የሚያስመስል ነው ብለውታል። አምነስቲ ኢንተርናሽናል በበኩሉ የአክሱሙ ፍጅት በነጻ ዓለም አቀፍ አካል መጣራት አለበት በሚል ርዕስ ባወጣው መግለጫ በጉዳዩ ላይ ድርጅቱ ያወጣው ሪፖርት እና የጠቅላይ አቃቢ ሕጉ የምርመራ ውጤት ቁልፍ በሆኑ ሁለት ነጥቦች ልዩነት ያለው መሆኑን ጠቅሷል። ያም የሰለባዎቹ ማንነትና የኤርትራ ወታደሮች ሲቪሎችን በመግደል የነበራቸውን ሚና የተመለከተ ነው ሲል አትቷል። አምነስቲ ኢንተርናሽናል በመቶች የተቆጠሩ ሲቪሎች መገደላቸውን በዝርዝር ሪፖርት ሲያቀርብ የኢትዮጵያ ጠቅላይ አቃቤ ሕግ ሪፖርት የግድያው ሰለባዎች በኤርትራ ወታደሮች ላይ ጥቃት የከፈቱ የህወሀት ተዋጊዎች ናቸው ማለቱንም ጠቅሷል። አምነስቲ በመግለጫው የጠቅላይ አቃቤ ሕግ ቢሮ በአክሱሙ ጭፍጨፋ ሲል በገለጸው ላይ ምርመራ መጀመሩ መልካም ነው ብሏል። በዓለም አቀፍ ደንብ መሠረት ግን እንዲህ ያሉ ምርመራዎች ሳይዘገዩ ከወገንተኝነት በራቀና ነፃና ግልጽ በሆነ መንገድ መከናወን የሚገባቸው ሆነው ሳለ የጠቅላይ አቃቤ ሕጉ ሪፖርት ይህንን የማያሟላ ሆኖ መገኘቱ በጥልቅ አሳስቦናል ብሏል። በሌላ በኩል የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባወጡት ጽሑፍ የኢትዮጵያ ፌዴራል አቃቤ ሕግ ሁለት ወራት ፈጅቶ በስፍራው በመገኘት ባካሄደውና አጠቃላይ ይዘት ባለው ምርመራ ውጤቱ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዋች እንዲሁም ተባባሪዎቻቸው የአክሱም ጭፍጨፋ በሚል የሚያሰሙትን የፈጠራ ክስና ኤርትራን ለመወንጀል የሚያደርጉትን ሙከራ እርቃኑን አስቀርቶታል ብለዋል። በሌላ የኤርትራ ዜና ብፁዕ ወቅዱስ አቡነ ቄርሎስ አምስተኛው የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ሆነው መመረጣቸውን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በትዊተር ገጻቸው አስታውቀዋል። ብፁዕነታቸው ለፓትርያርክነት የተመረጡት በቅዱስ ሲኖዶሱ ሕገ ደንብ መሰረት በዛሬው እለት በተከናወነ ድምፅ አሰጣጥ መሆኑን ያስታወቁት የማስታወቂያ ሚኒስትሩ ብፁዕነታቸው ልክ የዛሬ ወር በፈረንጆች ሰኔ 13 ቀን በይፋ በዓለ ቅድስናቸው ይከናወናል ብለዋል። ነባሩ ፓትርያርክ በምን ሁኔታ ላይ እንዳሉ የተገለጸ ነገር የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ህንድ ውስጥ በኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር መጨመሩን እንደቀጠለ ነው። ዛሬም እንደ ትናንቱ ከአራት ሺህ በላይ ሰዎች ለህልፈት ተዳርገዋል። በመጨረሻም በኮምፒውተር ስርዓቱ ላይ በደረሰ የሳይበር ጥቃት ሳቢያ ተሰናክሎ የሰነበተው የግዙፉ የዩናይትድ ስቴትስ የነዳጅ ማስተላለፊያ የቧንቧ መስመር ወደ ቀድሞ ስራው መመለሱን የኩባንያው ባለስልጣናት አስታውቀዋል። አጠር ያለ ዘገባ አሉላ ከበደ ያቀርብልናል። በቀን ከአንድ መቶ ሚሊዮን ጋሎን በላይ የነዳጅ ዘይት የሚያስተላልፈው እና ለቀናትም ስራው የተስተጓጉለው ኮሎኒያል ፓይፕላይን የነዳጅ ማስተላለፊያ ስራውን ከትላንት ከቀጥር በኋላ አንስቶ መጀመሩን ገልጸው፣ ነገር ግን የአቅርቦት ስርዓቱ በየደረጃው ተስተካክለው ወደ ቀድሞ ሁኔታው እስኪመለስ በርካታ ቀናት ይወስዳል ሲሉ የድርጅቱ ባለስልጣናት አስታወቁ። ትላንት ረቡዕ እኩለ ቀን ላይ ደቡብ ምስራቅ ቨርጂኒያ ክፍለ ግዛት ውስጥ የሚገኙ የነዳጅ ማደያዎች በሙሉ ለአሽከርካሪዎች የሚያቀርቡት ነዳጅ አልነበራቸውም። በአጎራባቿ የሰሜን ካሮላይና ክፍለ ግዛትም ከ65 በመቶ በላይ የሚሆኑት የነዳጅ ማደያዎች በተመሳሳይ ማጠራቀሚያቸው መሟጠቱን አመልክተዋል። የዩናይት ስቴትስ መንግስትና የኢንዱስትሪው ባለስልጣናት ታዲያ የነዳጅ እጥረት ተፈጥሯል በሚል በተደናገጠ ስሜት ተውጠው ነዳጅ ያለበትን እያሰሱ ለጊዜው ከሚያስፈልጋቸው በላይ በብዛት በመግዛት የሚያከማቹ ሰዎችን ይህን ተግባራቸውን እንዲያቆሙ እየተማጸኑ ነው። ፒት ቡቲጄጅ የዩናይት ስቴትስ የትራንስፖርት ሚኒስትር ናቸው። ይ ስ ስ ስ ስ Uh, in the areas where people are encountering temporary supply disruptions <laughs> ይሁን እንጂ በቻሉት ሁሉ ነዳጅ ካለበት እየሸመቱ ማከማቸት ግን ሁኔታው እንዲሻሻል አይረዳም። ከቴክሳስ አንስቶ እስከ ኒውዮርክ የተዘረጋው የኮሎኒያል ፓይፕላይን የነዳጅ ማስተላለፊያ ቧንቧ በዩናይትድ ስቴትስ ምስራቃዊ ክፍል የሚገኙ አካባቢዎች ከሚጠቀሙት 45 5 ከመቶ የሚደርሰውን ነዳጅ የሚያቀርብ ነው። ከሩሲያ ጋር ግንኙነት አላቸው የተባሉት የኢንተርኔት ጠላፊዎች ባለፈው አርብ ነበር አንድን የኮምፒውተር ስርዓት ለማሰናከል ሆን ተብሎ የተሰራ የኮምፒውተር ፕሮግራም እንዳይሰራ ካደረጉ በኋላ የማስለቀቂያ ገንዘብ የጠየቁት። የጥቃቱ አድራሾች ነዳጅ ማስተላለፊያውን የኮምፒውተር ስርዓት አሰናክለው በስውር መንገድ እንዲቆለፉ ያደረጓቸውን የመረጃ ማህደሮች ነጻ በማድረግ ኩባንያው የቀድሞ ስራውን በአግባቡ መስራት እንዲያስችለው የተጠየቀውን የማስለቀቂያ ገንዘብ ለጠላፊዎቹ ይስጥ አይስጥም፣ ሆነ ሰጥቶም እንደሆን ምን ያህል ስለመሆኑ ለጊዜው ይፋ የተደረገ ነገር የለም። አሉላ ከበደን አመሰግናለሁ። አድማጮች፣ ለሰዓቱ የተሰናዳው ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 5 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ሙስሊም ሙስሊማቶች በሙሉ ሰላም ዓለይኩም ዓይድ ሙባረክ። 1442ተኛው የኢድ አልፈጥር በዓል ዛሬ በመላው ኢትዮጵያ ተከብረዋል። በአዲስ አበባ ስታዲየም የተካሄደው የኢድ ሶላት መርሃ ግብር ላይ ሃይማኖታዊ ሁነቶች ተፈጽመዋል። በኢድ ሶላት ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዚዳንት ተቀዳሚ ሙፍቲ ሃጅ ኢድሪስ የሙስሊሙ ህብረተሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምህሮ ግዴታው ነው ብለዋል። የበዓሉ ተሳታፊዎችም በኮቪድ-19 ምክንያት አምና በጀማዓ ያልተካሄደው የኢድ ሶላት ዘንድሮ ወደ ነበረበት መመለሱ እንዳስደሰታቸው ገልጸዋል። ፀሐይ ዳምጠው ተጨማሪ ዝርዝሩን ታስደምጠናለች። ዛሬ ከጠዋቱ 12 ሰዓት ጀምሮ የእስልምና እምነት ተከታዮች በአዲስ አበባ ስታዲየም የተለያዩ ሃይማኖታዊ ኩነቶች ሲከውኑ ቆይተው በኢድ ሶላት መርሃ ግብሩን አጠናቋል። በመርሃ ግብሩ ላይ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ እንኳን ለአንድ ሺ አራት መቶ አርባ ሁለተኛው ዓመት ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረስን ብለዋል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ የሰላም የፍቅር፣ የመተሳሰብና የአብሮነት ወር ነው ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ ዛሬም የሚከናወኑ አስራ ሶስት አስፈላጊ ሃይማኖታዊ ተግባራት አሉ ስሉ ገልጸዋል። እነ ሃይማኖታዊ ተግባራቶች ናቸው። ከአስራ ሦስቱ ተወዳጅ ተፈላጊ ጉዳዮች አንደኛው ደስታ ነው። በዛሬ ቀን ማንኛውም ሰው ደስታ ሊገልጽ ቤተሰቡን ሊያስደስት ጎረቤቱን ሊያስደስት ተገቢ ነው። ሌላው ሶደቃ ማበርከት አስፈላጊ ነው። ሶደቃ ተልፊጥር መስጠት

ተቀዳሚ ሙፍቲ ሐጂ እድሪስ አክለው በመዋደድ፣ በመተሳሰብ በአንድነት ከቆምን ጠላት ህዝቡን ለመነጣጠል ቀዳዳ ያጣልና አንድነታችሁን አጠናክሩ፣ ሰላም ወዳድ ህዝብ መሆናችሁን በተግባር አሳዩ ስሉ ተደምጧል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳንቻ አቤቤ በበኩላቸው የእንኳን አደረሳችሁ መልእክት አስተላልፈው በቅዱስ የረመዳን ጾም ወቅት የተከናወኑ መልካም ተግባራት ተጠናክሮ እንዲቀጥሉ ጠይቀዋል። የአብሮነት እሴቶቻችንና የውስጥ አንድነታችንን በማጠናከር ከሁሉም አቅጣጫ የምደረግብንን ጫና መከላከል አለብን፣ ሲሉም አክለዋል። ሀገራችን ካለችበት ወቅታዊ ሁኔታ አንጻር ሙስሊሙ ማህበረሰብ አርአያነት ያለው ተግባር በመፈጸም ያሳለፈው ወር ነው። ይህ በአንድ ወቅት ላይ የረመዳን ወርን ብቻ ጠብቀን የምናደርገው ሳይሆን मन <laughs> የዘንድሮው የረመዳን ወር በተለይም በመዲናችን አዲስ አበባ ከሌሎች ሃይማኖት ተከታዮች ጋር በመሆን በጋራ በማፍጠር አንድነትን በማሳየት የአብሮነት ሴቶቻችን ላይ እያንጃበበ የመጣውን አቧራ ለማራገፍ ትልቅ አስተዋጽኦ አበርክቷል። ሀገራችንን ለማፈራረስ ሌት ተቀን የሚታክሩ ኃይሎች በብሔርና በሃይማኖትም እንዲነጣጥሉን ስውር ዓላማቸውንም በራሳችን እጅ ለማሳካት የሚያደርጉት ሙከራም ፈጽሞ እንደማይሳካ በታላቁና ክብረ ወሰንን በሰበረው በከበረው የጎዳና ላይ እፍጥር ፕሮግራም በግልጽ መናገር ተችሏል። አቶ መሐመድ አህመድ የበዓሉ ተሳታፊ ነበሩ። ዘንድሮ ያው አልሐምዱላ ሁሉም ነገር የተሟላ ነው እና ያው ከምስኪኑ ወንድሞቻችን ያለን ነገር ተካፍለን በልተናል። አልሐምዱላ በመጪው ደግሞ የበለጠ ነገር ካላህ እንጠብቃለን። ብቻ ያው በተቻለና ቀን የተወሰኑ ሰዎች ሆነን አካባቢያችን ላይ የተወሰነ ጀማ ሰግደናል፣ ዒድን ሰላት ሰግደናል እና በተረፈ ግን ዘንድሮ ግን አልሐምዱላ አላ ደግሞ ለዚያ በቃን። ያው በጀማ ማክስን ተጠቅመን አልሐምዱላ በላውንም አላ ቀንሶልን፣ ይኸው የዒድ ሰላት በጀማ እስታዲየሙ ውስጥ ለመስገድ አላ አበቃን። አምና ኮቪድ-19 በኢትዮጵያ በመከሰቱ የኢድሶላት በጀማአ አልተከበረም። ዘንድሮ የኮቪድ-19 ወረርሽኝ ቢኖርም ጥንቃቄ እያደረግን በዓሉን እያከበርን ነው ያሉት ደግሞ አቶ ሰፋ ሬድ ናቸው። የጀ ጀምራል እስካሁን ለመዶ እስካሁን አምና በቤታችን መሰገድ ነው ኮረና ነው ዘንድሮ በጣም በሰላም በሁሉም ከወንድሞቻችን ጋር እየሰገድነ ነው ኮረና እየጠበቅን ነው በኮረና ሁሉም እየጠበቀ። አልሐምዱሊላህ እስካሁን ጥሩ ነው ያለ ሁሉም ማስክ አድርጎ ማንም ሳያስገድደው በራሱ ማስክ አድርጎ በራሱ ፖሊስ ሆኖ ራሱ ጠባቅ ሙስሊሙ ሁሉም በራሱ ነው። የዘንድሮው የኢድ አልፈጥር በዓል ኮቪድ-19 በኢትዮጵያ ከተከሰተ ሁለተኛው ኢድ ሲሆን፣ ባለፈው አመት ሁሉም በየአካባቢው ባለበት ነው ያከበረው። ነገር ግን ዘንድሮ በአዲስ አበባ ከተማ የተከበረው የኢድ በዓል በሚሊዮኖች የሚቆጠሩ ህዝበ ሙስሊሞች ተሳታፊ ሆነዋል። ኮቪድን ለመከላከል የአፍና የአፍንጫ መሸፈኛ አድርጎ የወጡ ቢሆንም ርቀትን መጠበቅና መጨባበጥ ላይ ምንም ጥንቃቄ ስደረግ እንዳልነበረ በስፍራው አስተውያለሁም። የጤና ባለሙያዎችና የሃይማኖት አባቶች ግን ህዝቡ ሁሉንም የጥንቃቄ ዘዴዎች ተግባራዊ በማድረግ ራሱንና ቤተሰቡን ብሎም ማህበረሰቡን ከወረርሽኙ እንዲጠብቅ በተደጋጋሚ ይወተውታሉ። ለአሜሪካ ድምፅ ሀይድ አምጠው ከአዲስ አበባ

አድማጮች የሰማችሁት ለዕለቱ አብይ ርዕስ የያዝነውን ቅንብር ነበር። በትንታኔው መጽሔት ዝግጅታችን በድሬዳዋ ከተማ ቁጥራቸው የበዛ ሰዎች በተገኙበት በኢድ ሜዳ ስለተከበረው የኢድ አልፈጥር በዓል እናስደምጣችኋለን። የከተማዋ ከንቲባ አህመድ መሐመድ ቡህ ምዕመናኑ በመተሳሰብ መኖር እንዲቀጥሉና ሀገሪቱን አጋጥሟታል ካሏቸው የውስጥና የውጭ ችግሮች ራሳቸውን እንዲጠብቁ ጥሪ አቅርበዋል። ጅጅጋና ሐረርን ጨምሮ በሌሎች የምስራቅ ኢትዮጵያ ከተሞችም ኢድ አልፈጥር በድምቀት ተከብሯል። አዲስ ቸኮል ዝርዝሩን ያስደምጠናል። 1442ኛው የኢድ አልፈጥር በዓል ባነጋገርናቸው ምዕመናን ግምት በድሬዳዋ ታሪክ ከፍተኛ ቁጥር ያለው ምዕመናን የተሳተፉበት የኢድ ሰላት በመስገድ ተከብሯል። በወቅቱ ንግግር ያደረጉት የአስተዳደሩ ከንቲባ አህመድ መሀመድ ቡህ ምእመናን በጾም ወቅት ሲያሳዩት የነበረው ለችግረኞች የመድረስና የመተሳሰብ ልምድ አጠናክረው እንዲቀጥሉ አደራ ብለዋል። ከግል ጉዳያቸው ባሻገር በጾም ወቅት ሲያደርጉ እንደነበረው ስለ ሀገራቸውም እንዲያስቡ ጠይቀዋል። ሀገሪቱ ያጋጠሟት ችግሮች በጥበብና በብልሃት በማለፍ የበለጸገች ኢትዮጵያን እውን ለማድረግ የበኩላቸው እንዲያበረክቱም አደራ ብለዋል። የምንገኝበት ጊዜ የውጭና የውስጥ ጠላቶች በመቀናጀት በመናበብ አገራችንን ሕልውና እየተፈታተኑ የሚገኙበት ፈታኝ ወቅት በመሆኑ ለሁላችንም ግልጽ ነው። በመሆኑ የሚገጥሙንን መሰናክሎች በጥበብና በብልሃት በማለፍ ሰላማችንን ጠብቀን ፍቅርና አንድነታችንን በማጠናከር የበለጸገችና ለነዋሪዎቿ ምቹ ኢትዮጵያን እውን ለማድረግ እጅ ለእጅ ተያይዘን በጋራ እንድንቆም በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። ከንቲባ አህመድ መሐመድ ቡ የኮቪድ-19 ወረርሽኝ ጥቃት ለመከላከልም አስፈላጊው ጥንቃቄ ሁሉ ከከተማዋ ነዋሪዎች እንዳይለይ መክረዋል። ከዚራ ነንበር ዋንና ሳቢያንን ጨምሮ በከተማዋ ልዩ ልዩ አካባቢዎች የሚኖሩ ክርስቲያኖች ከኤድ ሰላት መልስ በእግራቸው ወደ የቤታቸው ለሚሄዱ ምዕመናን ውሃና ጾም መፍቻ ምግቦችን አዘጋጅቶ አስተናግደዋቸዋል። ላለፉት ሁለት ተከታታይ ዓመታት ሃይማኖታዊ መልክ ያላቸው ግጭቶችን በባላት ስላስተናገደችው ድሬዳዋ ትልቅ ለውጥ ቢሆንም ይህ ግን በፊትም የድሬዳዋ ነባር ባህል ነው ሲሉ አሚን ሸሪፍ የተባሉ ምዕመን ለቪኦኤ ቃላቸውን ሰጥተዋል። ዱሮ ጥንትም ያለ ነው እና በአፈ ታሪክ ወይም ተጽፎ ያለ ሳይሆን ይህ በቃ በኔቸር ድሬዳዋ ውስጥ አለ። ሙስሊምና ክርስቲያን አንድ ላይ በቃ ተባብሮ የሚኖር ነው። ከዚህ በፊትም የጥምቀት በዓል ላይ ታቦቱን ሲሸኙ ሙስሊም ሃይማኖት ተከታዮች ናቸው ውሃ በማቀበል የደከማቸውን በማሳረፍ ነበር ሲያሳለፈው የነበሩ በዘንድሮ ደግሞ የክርስቲያን ወንድሞቻችን ይህንኑ ነው ያደርጉት ማለት ነው። ይህ አብዛኛው እዚሁ መንገድ ላይ ህዝበ ሙስሊም ሙስሊሙ ሰላቷቸውን ሰግዶ ሲያልፉ ዋ በማቀበል የሄድ ቦታን በማጽዳት ትላንትና እንደዛ ሲያደርጉ ነበርና ያለ ነው። ባለፈው ዓመት በኮቪድ-19 ፍራቻ የአደባባይ ስግደት ያልነበረ ሲሆን በዘንድሮው ኢድ ሰላት ግን በአቶ አሚን ግምት በከተማዋ ታሪክ ከፍተኛ ቁጥር ያለው ምዕመን ለኢድ ስግደት ይወጣበት ዕለት ነው። በኢድ ሜዳ ከነበሩ ምዕመናን ባሻገር ቦታ አጣው ከሜዳ ውጪ በሁሉም አቅጣጫ ባሉ መንገዶች ና ክፍት ቦታዎች ላይ በርካታ ምዕመናን ለስግደት ተገኝተው ነበር። በሶማሌ ክልልም በዓሉ በድምቀት እንደተከበረ ከክልሉ ያገኘነው መረጃ ያመለክታል። ጅጅጋ በነበረው አከባበር የተገኙት የክልሉ ተጠባባቂ ርዕሰ መስተዳደር ሙስጠፌ መሀመድ ምዕመናኑ እርስ በርስ እንዲረዳዱ ጥሪ ያቀርበው ና ጸጥታን በማስጠበቅ ስራ ላይ ለተሰማሩ የጸጥታ ኃይሎች ምስጋና ማቅረባቸውን የክልሉ ብዙሃን መገናኛ ዘግበዋል። በሐረሪ ክልልም የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ና ሌሎች አመራሮች በተገኙበት በኢማም አህመድ ስቴዲየም የኢድ ሰላት ስነ ስርዓት ተከናውኗል። በዓሉን ተከትሎ በምግብ ነክና አልባሳት ዋጋ ላይ ጭማሪ መከሰቱንም ያነጋገር ናቸው ምዕመናን ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አላሁ አክበር በሰለዋ ጸላ ስላ ባንድ ልብላላ ሰባደደ ሙሴም በሞላ የረለባኔም የሓጅወር የጁመን ቅን ለተጸሳሾች አላ ሰቶ አሁን ደግሞ ወደ አምቦ እንውሰዳችሁ። ማልዶ በአምቦ ስታዲየም የተሰበሰበው ሕዝበ ሙስሊም ለፈጣሪ ምስጋና ሲያቀርቡ ሏል። በሥነ ሥርዓቱ ላይ ተሳታፊ ከነበሩ መካከል አስተያየታቸውን ለቪኦኤ የሰጡ እንዳሉት በዓሉ ሲከበር ያጡና በተለያዩ ችግሮች ውስጥ ያሉትን በማሰብ መሆን ይገባል ብለዋል። ይህ ኮሮና ቫይረስ ወረርሽኝም ጥንቃቄ ሊለየው የሚገባ ጉዳይ አይደለም ሲሉ አስተያየት ሰጪዎቹ አሳስበዋል። ናኮር መልካነው ነው አስተያየቶቹን ከአምቦ ያሰባሰበው፣ እንደሚከተለው ይቀርባል። በጣም አመሰግናለሁ። ኢድ ሙባረክ ብያለሁ፣ ለሁላችንም ስሞትንና በየትኛው ከተማ እንደሚኖሩ? ማህመድ ከድር እባላለሁ የአምቦ ከተማ ነዋሪና ተወላጅ ነኝ። እንዴት ተከበረ ኢድ በአምቦ ከተማ? ዛሬ ኢዳችን አምቦ ላይ ለአንድ ሺ አራት መቶ አርባ ሁለተኛ ጊዜ ሲከበር እጅግ በጣም በሰላማዊና በፍቅር በመተሳሰብ በመተዛዘን ያለፍነው ነው በዓል ስለሆነ በጣም የሚያስደስት ነው አምና በዓሉን በጣም በስጋት ነበረ በኮቪድ ምክንያት ያሳለፍነው ዘንድሮ ጾማችንን የተራበን በማብላት የታረዘን በማልበስ እና ዘካተል ፍጥር ለችግረኛ በመስጠት ዘካን ለሚገባው በመስጠት በፍቅርና በሰላም በመዋደድ አንድ ወሩን ጾመን ዛሬ ለዚህ ኢድ ሰላት በቅተናል እና ለመላው የእስልምና ሃይማኖት ተከታዮች በሙሉ በሀገሪቷ ሁሉም ክልል ድንበር የሚገኙ ሁሉ እንኳን ለ1442ኛ ጊዜ የሂዳል ፈጥር በዓል እንኳን አደረሳችሁ በማለት መልእክቴ ማስተላለፍ ፈልጋል። ስምሽ ማን ነው? መሊካ። ኢድ ሙባረክ። መሊካ ኢድ ሙባረክ። እንዴት ነው ኢድ አልፈጠረ እንዴት ነው እየተከበረ ያለው? እሱ ጥሩ ነው፣ ደስ ይላል። ከምዱልላ ደስ ይላል በጣም። የዛሬ አመት ገል ነበር። ዛሬ ያው ተደባለቅን፣ በጣም ደስ ይላል። ማሻአላ ደስ ይላል ኳና ደረሰውት ት ማን ይባላል እስቲ ይንገሩኝ እንዴት ተከበረ በአምቦ ምድር ምን ይመስላል ኢዱ በአምቦ ምድር ያው ከአለፈው አመት የተሻለ አልሐምዱሊላ ረቢልዓለሚን ለዚህ ያለህላ በኮረና መክኛት ህዝቡ አይደለም እንደዚህ በአደባባይ ሊገናኝ አይደለም፣ በየጎረ ቤቱም መጠራራትና መገናኘት አስቸጋሪ ነበር። አልሐምዱላ ዘንድሮ ከረመዳን ከተያዘበት ቀን ጀምሮ በጀማ ነው የምንሰግደው፣ በጀማ ነው አንድ ላይ የምናፈጥረው፣ በጀማ ነው እንደገና የምንዘያየሩ። ግን እኮ የኮሮና እንትኑ ጥንቃቄው እንዳለ ሆነው ማለት በማክስም ነው መስጊድ ውስጥ የሚገባው። ከአምናው እጅግ በጣም ደስ የሚለው እንኳን አብሯ

እዚ ሜዳ ዋጎ መስገዱ በሀገር ላይ በላ አይመጣም፣ ረሀብ አይመጣም የሚል እምነት አለ። በጋራ መሆኖ መስገዱ ሰዎች ለግ መሰባሰቢያ ምልክት በአንድ ላይ መሰባሰባቸው አምላክ ይወደዋል። ጎረቤት ለጎረቤት አሁን ሁሉም ይሰራል። ምን ሌው ሰው ደግሞ በለብ ቋም የሚያወጣት ሳንቲም አለች ያወጣል፣ ለምኖ ያችን ይብላል። ከየትኛውም ዓለም በላይ ነብዩ መሐመድ የመረቋት ሀገር ኢትዮጵያ ነበር። የፍቅር ሀገር ስለሆነ ሰው ጎረቤቱ እኛ አሁን ክርስቲያኖች ጠሩናል። በዓመት ባት ሄደን እነሱ ቤት እናከብራለን። እኛ ቤት ጠርተናቸው ደግሞ በከበረ ሁኔታ የኛንም ያከብሩልናል። እንዲህ ተከባብለው ተመካከለን ነው ምናቸው ሰውዳ ሰውዳ ማን ከማል አልሀምዱሊላሂ ቆንጆ ተከበረ። በሰላም ወጣን፣ ያው በሰላም ተክቢር ብለን ምስጋን ለእሱ ይድረሰው። መከበር ያለበት በሰላም ያለና ነገር መስጠት፣ ዘካ ማውጣት፣ ዘካ ከሌለ ፍጥር ማውጣት፣ እንዲህ ነው። አለና ዋአላይ አብራ ደረሰን። ሁሴን ተስፋ እባላለሁ የአቦ ከተማ ነዋሪ ነኝ። እና በዓሉ አልሐምዱሊላህ በሰላም ጾመን በሰላም ጨርሰናል። አምና በኮቪድ ምክንያት ተለያይተን ቤታችን ያሳለፍነው ዘንድሮ እንደ ድሯችን በተከበረው ቦታና በተከበረው መስጊዳችን ራያችንን እየሰገድን ሰላታችንን እየሰገድን ቁርአናችንን እየቀራን ማድረግ ያለብንም ሁሉ በሰው የሚታዘዘውን እያደረግን በስነ ስርዓቱ ጾመናል። አልሐምዱሊላህ። ከኮሮና ጥንቃቄ አንጻር ምን ታዘቡ? እንዴትስ መሆን አለበት ይላሉ? ኮሮና ጥንቃቄ አብዛኛው ሰው እየተጠነቀቀ ነው ያለው፣ ከፊሉም ራሱን የለቀቀ ቢሆንም፣ ወደፊትም ደግሞ ጤና ሚኒስቴር በሚያዘው መሰረት በተጠንቀቀና በመተግበር ኮቪድን መጠንቀቅ አለበት፣ ራሱን ማዳን አለበት ማንኛውም ህብረተሰብ ብዬ አስባለሁ። አልሐምዱሊላህ። وترونه تا کاوه اندازه به دګامي عيد مبارک په عالم درسلام په عالم درسلام سمي فايز اكدل 41 له باسه کبره په سلام بنشيده ان دي ايام امره او سو በምንገባ ይህንን ሰላት ሰግዷል። ይህ ሰላድን ሲሰገድ ምክንያት አለው። ኤኢድ በጣም የምናከብር የምንወድ በአመት አንድ ነው የመጣ እሱን አክብሬ ሁሉም ሰው ባሉ አቅም ምስኪን እየረዳ እያበላ እያጠጣ ፍጥሪ እያወጣ ዘካ እያወጣ ምስኪኖች ይረዳሉ። በጣም ደስ የሚል ነገር ነው። ሙባረክ ሙባረክ ሙባረክ ለእና ወለቱም። የኢድ አልፈጥር በዓልን በማስመልከት ዘጋቢዎቻችን ከተለያየ ቦታ ላሰባሰቡልን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከቤንሻንጉል ጉሙዝ ክልል የተለያዩ አካባቢዎች ተፈናቅለው በመተከል ዞን ራንች በተባለ ጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ ድንኳኖቻቸው በመፍረሱ መጠለያ ማጣታቸውን ገለጹ። የአማራ ክልል አደጋ መከላከል፣ ምግብ ዋስትናና ልዩ ድጋፍ የሚሹ ወገኖች ማስተባበሪያ ኮሚሽን በበኩሉ ችግሩን ለመፍታት እየጣርኩ ነው ብሏል። አስቴር መስጋናው ከባህር ዳር ዝርዝሩን ይዛለች። ከቤኒሻንጉል ጉሙዝ ክልል ሰባት ወረዳዎች ተፈናቅለው በመተከል ዞን ራንች በተባለ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍና በንፋስ ድንኳኖቻቸው በመፍረሳቸው መጠለያ ማጣታቸውን ለአሜሪካ ድምፅ በስልክ ተናግረዋል። አቶ ሱባለው ተመስገን በዚሁ ጊዜያዊ መጠለያ ጣቢያ ውስጥ ከስድስት ወር በላይ ማሳለፋቸውን ይናገራሉ። መጪው ክረምት ግን በመጠለያው ውስጥ ይከፋል የሚል ነው ስጋታቸው። በጣም ሸራችን ተገነጣጥሯል። ቤቱ ሁሉ ጎርፍ ነው እየደጋገመን ነው። ይሄ ነገር ደግሞ ማንም ደግሞ መፍትሄ መጥቶም ይህንም መፍትሄ የሚሰጠን ሰው የለም። አሁን መጫቶች እና ህፃኖች መተኛ በጣም አስቸጋሪ ነው። ቁመን ያለን ግዛቸው አትናኩ ይባላለሁ። ያ አሁን ዝናብ ዘንቦ በቃ እንዳለ አንድ አይነት ቁመን ያለ የሆነ ኬንዳ ነገር ለብሰን ይሄ ገልቦት ኬንዳውን ዝም ብለን መሬት ላይ ነው በቃ እንዳለ ጓርኩን ገባ ዝናብ ላይ በእታች በቃ ምንድን ባህር ላይ ነው ያለን አሁን ቁምን ያለ ዝናብ ደግሞ የዚህ ሀገር ዝናብ ቀንም ሌትም ነው የሚዘንበው። ምንም ስራ እንት አይበራው። ሌላዋ አስተያየት ሰጪ ወይዘሮ ኑሬልኛ እያሌው ይባላሉ። ሰሞኑን ነፋስ ቀላቅለው በዘነበው ዝናብ የጊዜያዊ መጠለያ ድንኳኖች በመነቃቀላቸው ልጆቻቸውን ይዘው መጠጊያ እንዳጡ ይናገራሉ። ሁለት ልጆች ናቸው። አሁን አንዷና አዝያት አንዷና አቅፊያት ቁሜ ነው ያለው። ያው ቤቱ ምናምን ተገንጥሎ አሁን ኬንዳው ለብሰን ልጆቼ ጋር ያሉ ጎረቤቶች እ ባንስ እንደውን ለብሰን ነው ያለን። በተለይ መጫቶች ደካማዊ ስንት አሉ እዚህ በቃ አሁን መኝታችን በ ሁ ህፃኖችን እንዴት እንደማደርጋቸው በጣም ግራ ነው። የተጋበል አቶ ንጉስ ያይተ ነው በበኩላቸው እንዲህ ይላሉ። ዝም ብለን ውሃ ተነክረን ያለን ጉርቅ አደለን አሳ አደለን በባህር ላይ ያለን አሁንም መጫቶች በዛው ላይ ዝናቡ በዛው ላይ አሁን ውሃ ላይ ነው ውሃ ላይ። አስተያየት ሰጪዎቹ የአማራ ክልል መንግስት በተለያዩ አካባቢዎች ለማስፈር እቅድ እንዳለው የነገራቸውን ያለመቀበላቸውንም ይናገራሉ። አሁን እነሱ የሚሉት ወደ ተወለዳችበት ወረዳ ተመለሱ ነው። ተወልደ ያደግነው ነው በበረሃ ያደግነው። እኔ አሁን ተወልጄ ያደግኩት ቤኒሻንጉል ውስጥ ነው። አባቴ የደጋዳሞች ሰው ነው። እትብቴ ግን ያለው ጉባ ወረዳ ላይ ነው። ይኔ ማለት ነው። ልጅ ወልደናል። እኔ ራሴ ወልጃለሁ። አርሰ እየበላን ያለን ሰዎች እዛ ቦታ ላይ እንሂድ ብንል አይደለም። የእርሻ ቦታ ርሰ የምንበላበት ይቅርና የምንፀጋበት የሚያውቀን እንኳን አማራነታችን የሚያውቀን የለም። ይህ የተወለዳችሁበት ሀገር ላይ እኛ አሁን ሰባ ሰባት ነው ሰዎች አምትጣሉም የምኖር ብሎ ወረዳ ነው አይደለም ቀርቶ ሀገርን፣ ሰዎችን፣ ዘመዶችን ያሉበትን ሀገር ማላቅሰ አስራ ሶስት ልጆ ልጅ ያለሁኝ አሁን ተመልሰክድ የሚሉት ነገር አላቸው እና ህዝቡም ጠቅሎ ይህን ያህል እንግዲህ ከሚመጣች ያለ ያለውን የእድሜ ደረጃ ሆነ ከኔ በታች ያለ ነው ተፈናቀ ያለ በሙሉ እኔ እንኳን አላቀውን እንኳን ከታች ያለው እኔ እንኳን አላቀውም። በራሴ ሀገር ሄድ ብኛ ሀገሬን አላቀውም። ይህን ብለ ነፍስ በአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ፕሮግራም ማስተባበሪያ ኮሚሽን የመተከል ዞን የአስቸኳይ ጊዜ ማዕከል አስተባባሪ አቶ ጌቴ ምህረቱ ለችግሩ ጊዜያዊ መፍትሄ ለመስጠት ጥረት እየተደረገ መሆኑን ገልጸዋል። ለጎርፍ ተጋላጭ በሆነ ቦታ ላይ የተቀመጡትን ሰዎች ሌላ ተጨማሪ ድንኳን ጨምረን ጎርፍ ወደሌላቸው አካባቢዎች ላይ እያወጣን ነው። እዛው አካባቢ ላይ ማለት ነው። ይሄ ለአጭር ጊዜ መፍትሄው ነው። በራንች መጠለያ ጣቢያ ውስጥ ቁጥራቸው ሀያ ስምንት ሺህ የሚጠጉ ተፈናቃዮች መኖራቸውን የገለጹት አቶ ጌቴ ለተፈናቃዮቹ ዘላቂ መፍትሄ ለማስቀመጥ ፖለቲካዊ ውሳኔ ስለሚያስፈልገው ከፌዴራል መንግስትና የሁለቱ ክልል አመራሮች ጋር ውይይት እየተደረገ መሆኑን ገልጸዋል። ዘላቂ መፍትሄ ምን እናድርግ የሚለውን የፌዴራል መንግስትና የክልሉ መንግስቱ ከተፈናቃዮች ጋር በጣም በርካታ ውይይት ተጀምሯል። ይህን መሰረት ተደርጎ ከቤኒሻንጉል ጉሙዝ አመራሮች ከአማራ ክልል በተመሳሳይ መንገድና ከፌዴራል ላይ እንዲሁም ተፈናቃዮች አንድ ቀን የኮማንድ ፖስት ኃላፊ የቤኒሻንጉል አስቸኳይ ጊዜ አዋጅ ኮማንድ ፖስት አዛዡ ጀኔራል ውይይት ተካሂዷል። ስለዚህ ውይይቱ ገና ያለቀ ሁኔታ አይደለም። ትናንትና ከትናንት በስቲያም መተከል ላይ ውይይት ነበር። ስለዚህ የፖለቲካ አመራሩና የጸጥታ ኃይሉ በሚሰጡ አቅጣጫ መሰረት የቀጣይ ሁኔታው ተመሻሽቶ ባለበት ሁኔታ በሚሄዱበት ሲወሰን እሱን ተግባራዊ እናደርጋለን። ከክረምቱ ጋር ተያይዞ ያለውን ችግር ለመፍታት ግን ተፈናቃዮቹን በአማራ ክልል አንዳንድ ቦታዎች ለማስፈር እቅድ ተይዟል ብለዋል አቶ ጌቴ። እዚህ ቻግኒ ላይ ያለው በጣም በርካታ የሆነ የተፈናቃይ ቁጥር ከመኖሩ ጋር ተያይዞ የፀጥታ ችግር፣ ክረምቱ ጋር ተያይዞ ኮቪድ ችግር፣ ክረምቱ ጋር ተያይዞ የወተር ቦርን ቢዝነስ ሊፈጠር ስለሚችል ሰውን ወደ ተለያየ ቦታ አድርገን ፍሪት የምናደርግበትን መንገድ ሊፈጠር የሚል ሀሳብ ቀረበ። እነሱ ደግሞ እንደዚህ ማድረግ የለብንም አንድ ቦታ ነው መሆን ያለብን የሚል ሀሳብ አመጡ። ነገር ግን በሀሳብ ልዩነት ስለነበር እሱን የአንድ ቀን ውይይት ብቻ ሳይሆን ሌላ ተደጋጋሚ ሚት አካሄደው ኖርማ ውሳኔ ይወጠላል የሚል ሀሳብ አለ። እንግዲህ ከዛ ማግስት ነው አጋጣሚ የፌዴራል የሰላም ሚኒስትሮች መጥተው ደግሞ ሌላ ሁለተኛ ሀሳብ መጣ። ስለዚህ የመሰረት ሁኔታ አድርጎ ነው እየተሰራ ያለው። ከቤኒሻንጉል ጉምዝ ክልል ከሰባት ወረዳዎች ተፈናቅለው በመተከል ዞን በራንች ጊዜያዊ መጠለያ ጣቢያ ውስጥና በውጭ 58555 በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ ደግሞ 21 ሺ በአጠቃላይ ከ79 ሺ በላይ ተፈናቃዮች በአካባቢው እንደሚገኙና ቁጥራቸው እየጨመረ እንደሚገኝም አስተባባሪው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ወደ ተከታዩ ዘገባችን እንለፍ። ትናንት ምሽት ካርቱም ውስጥ የሱዳንን አብዮት ሁለተኛ ዓመት ምክንያት በማድረግ በተቀሰቀሰ ተቃውሞ የሱዳን ወታደሮች ከተቃዋሚዎቹ ወገን ሁለት ሰዎችን ገድለው አስራ ስድስት የሚሆኑትን ደግሞ አቁስለዋል። የሱዳን ባለሙያዎች ማህበር ጥቃቱን ያወገዘ ሲሆን ጥቃቱ በመሰብሰብ ነፃነት ላይ የተቃጣ ነው ብሎታል። የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ ጠቅላይ አቃቤ ሕጉ ስለ ሁኔታው በአስቸኳይ ማጣራት እንዲጀምሩ አዘዋል። የቪኦኤ ዘጋቢ ማይክ አቲት ከሱዳን ካርቱም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የሱዳን ሕክምና ባለሙያዎች ማህበር ለተቃውሞ የወጡ ሁለት ሰዎች በሱዳን መከላከያ ሚኒስቴር ዋና ጽህፈት ቤት ፊት የተገደሉ መሆናቸውን አረጋግጠዋል። የማህበሩ አባል ዶክተር ዋልዲን አልፋቂ ሱዳን ኢንፎከስ ለተባለው ሚዲያ በሰጡት መግለጫ 37 ሰዎች የቆሰሉ መሆናቸውን ገልጸው ሕክምና ላይ መሆናቸውንም ተናግረዋል። አምስት የሚሆኑት በጽኑ የቆሰሉ ሲሆን ካርቱም አቅራቢያ ወደሚገኘው ሆስፒታል ተወስደዋል ያሉት አልፋቂ አንዳንዶቹም ከግጭቱ ቦታ ሲሸሹ በትራ የትራፊክ አደጋ የተጎዱ መሆኑን ገልጸዋል። አያይዘውም የሽግግር መንግስቱ ፍትህ መስፈኑን የማረጋገጥ ኃላፊነት ያለበት ሲሆን ችግሩን የፈጠሩትም ሰዎች ተጠያቂ መሆን አለባቸው፣ ያ ካልሆነ ግን በመንግስት ላይ የተቀሰቀሰው ተቃውሞ ያይላል ብለዋል። ሰሃር አልጀዙሊ የአቡ አዳም የተባለው ተቃዋሚዎች ኮሚቴ አባል ናቸው። እሳቸውም ግድያውን ያወገዙ ሲሆን ችግሩ የተፈጠረው በወታደራዊና በሲቪሉ መንግስት አመራሮች መካከል ባለ ውሳኔ የመስጠት ችግር የተፈጠረ ነው ብለዋል። አልጀዙሊ ይህን ለሱዳን ኢንፎከስ ሲያስረዱ አሁን ያለን ህብረት በጣም የላላና ያካሄድነውን አብዮት የሚመጥን አይደለም አብዮቱ ከመንግስት የተነጠለ ሲሆን አሁንም እየተካሄደ ነው ወጣቶች እንደገና ለተቃውሞ ጎዳና ላይ እየወጡ ሲሆን ጨርሶም አልተበገሩም አሁን ያለን ትብብርና ህብረት ግን የእነሱን መብት ያስከበረ አይደለም ብለዋል ሌላኛው አህመድ የሱፍ ሲሆኑ የኡማ ብሔራዊ ፓርቲ አባል ናቸው። አሁን ያለው ህገ መንግስት ለወታደራዊ መንግሥት የሚያደላ ነው በማለት የፍትህ ኮሚቴ እንዲቋቋም ጥሪ ያቀርባሉ። የሱፍ ለሳውዝ ሱዳን ኢን ፎከስ ሲናገሩ እንዲህ ብለዋል። እነዚህ ጥሩ አጋጣሚዎች አይደሉም። እጅግ በጣም ወደ ኋላ ይወስዱናል። እንዲህ ያሉ ወንጀሎች ጨርሰው እንዲያበቁ በጣም አስፈላጊ የሆነውን የፍትህ ሽግግር ወይም ኮሚሽን ማቋቋም ይኖርብናል። አገራችን አሁን እጅግ አደገኛ በሆነ አቅጣጫ ላይ ስትሆን፣ ከገደሉ ጫፍ ላይ ተንጠልጥላ ትገኛለች ብለዋል። ጠቅላይ ሚኒስትር ሐምዶክ የመከላከያ ሚኒስትሩን ጠቅላይ አቃቢ ሕጉንና የደህንነቱን ዋና ዲሬክተር ጨምሮ ከፍተኛ ባለስልጣናትን በመጥራት አስቸኳይ ስብሰባ አድርገዋል። ሁኔታው በአስቸኳይ እንዲጣራም መመሪያ ሰጥተዋል። ባለስልጣናቱ ሁከቱን የፈጠሩትና ለጥቃቱ ምክንያት የሆኑት ሰዎች ያለምንም መዘግየት ለፍርድ እንዲቀርቡ ተስማምተዋል። እንደ አውሮፓ አቆጣጠር በ2019 የጸጥታ ኃይሎች በሱዳን ጦር ሰራዊት ዋና መስሪያ ቤት ፊት ለፊት የመቀመጥ አድማ አድርገው የነበሩ ሰላማዊ ተቃዋሚዎችን በመውረር 127 ሰዎች መግደላቸውን የሱዳን ተቃዋሚዎች ይናገራሉ። ባለስልጣናቱ ግን የሞቱት ሰዎች 87 ብቻ ናቸው ይላሉ። ምንም እንኳ ለረዥም ጊዜ ምርመራ የተካሄደበት ቢሆንም እስካሁን በግድያው ተጠያቂ የሆነ ወገን አልተገኘም። ከፍተኛ ባለሥልጣናቱ ስብሰባቸውን ተከትሎ ወዲያውኑ ባወጡት መግለጫቸው የዛሬ ሁለት ዓመት በመከላከያ ሚኒስቴር ዋናው ጽህፈት ቤት ፊት ለፊት በተፈጠረውና ወንድና ሴቶች ልጆቻችን ሕይወታቸውን ያጡበት ሁኔታ ዛሬም ድረስ ከውስጣችን ያልወጣና የሱዳንን ቤተሰቦች ልብ የሰበረ መሆኑ ይታወሳል ብለዋል። ዘጋቢዎቻችንን እናመሰግናለን አሁን ደግሞ መጪውን ሀገራዊውን ምርጫ የተመለከቱ ዘገባዎች የምናስደምጥበት ጊዜ ላይ ደርሰናል። በስድስተኛው አገራዊና ክልላዊ ምርጫ ለሰላም እና መረጋጋት ቅድሚያ በመስጠት መንቀሳቀስ ይገባል ሲሉ የፖለቲካ ፓርቲዎች አሳሰቡ። ምርጫው በበርካታ ስጋቶችና ተስፋዎች የተሞላ መሆኑን በመገንዘብ በኢትዮጵያና በኢትዮጵያውያን መጪ ዕድል ላይ ለመወሰን የሚደረጉ የቀጠናና የዓለም አቀፍ ማህበረሰብ ጫናዎች ያሏቸውን መቋቋም የሚያስችል አገራዊ ትብብርና ምክክርም ያስፈልጋል ብለዋል። የሐዋሳ ዩኒቨርሲቲ ባዘጋጀው የበይነ መረብ ውይይት ከዩናይትድ ስቴትስ የተሳተፉ አንድ ከፍተኛ የስነ አእምሮ ሐኪምና ተመራማሪ በሰጡት አስተያየት በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት ሕዝቡ አንድነቱን ማጠናከርና ብሔራዊ ጉዳዮችን ማስቀደም አለበት ሲሉ መክረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። የሐዋሳ ዩኒቨርሲቲ በሰላማዊና ዲሞክራሲያዊ ምርጫ የባለድርሻ አካላት ሚና በሚል ባካሄደው በበየነ መረብና የፊት ለፊት ውይይት የተለያዩ የፖለቲካ ፓርቲ ተወካዮች ተሳትፈዋል። ስድስተኛው አገራዊና ክልላዊ ምርጫ ዲሞክራሲያዊና ሰላማዊ የሆነ ዘንድ የበኩላቸውን ኃላፊነት እንደሚወጡ ነው ገለጡት። ይህንን ማድረግ የሚቻለውም ለአገር መረጋጋትና ለሰላም ጉዳይ ቅድሚያ በመስጠት መንቀሳቀስ ይቻል ነው ብለዋል። በውይይቱ ከተሳተፉ የፖለቲካ ፓርቲዎች መካከል ህብር ኢትዮጵያ ዲሞክራሲያዊ ፓርቲ አንዱ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ አባልና የስዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ አቶ ታምራት አሰፋ ሲናገሩ የዘንድሮ ምርጫ በፈተናዎች የተሞላ ነው ነበር ያሉት። ከፈተናዎቹም ውስጥ ከውጭ እየገጠመ ነው ያሉት ዓለም አቀፍና የምስራቅ አፍሪካ ጂኦፖለቲካዊ ነባራ ሁኔታ መሆኑን ጠቅሰው ይህንን ጫና የሚቀንስ አጠቃላይ እንቅስቃሴ ማድረግ ያስፈልጋል ብለዋል። አሁን ባለው ልዩነት አጣጥሞ ሊመራ የሚችል ዲሞክራሲያዊ ስርዓት እንደ ሀገራችን ያስፈልጋል ብለን እናምናለን። ሌላኛው ግን ከውጭ አንጻር ነው። ከውጭ አንጻር ስናይ በርቀት ላይ ያሉ አያሌ ሀገራት ፍላጎት አላት። በሀገራችን የጦር አውድማ እነሱ አይደባደቡም። የእነሱ አንድ ሰራዊት የለም። ነገር ግን በውክልና የጦር ሜዳ ቀጠና የማድረግ ስትራቴጂዎች ናቸው አሁን እየታዩ ያለው። ይሄን ማስቀረት እንዳለብን እናምናለን። ይሄ ሊቀር የሚችለው ደግሞ አንዱና ቁልፉ ናሽናል ዲያሎግ ነው ብለን ነው ምናምነው እንደኛ ፓርቲ ላይ የሚቀርቡ በጣም ጥሩ ጥሩ ሀሳቦች የጋራ ሊያደረጉን የሚችሉ ጉዳዮች በተዋረድ እስከ ሁሉም ኢትዮጵያዊ እስከ ዜጋው ድረስ መድረስ አለበት ብለን እናምናለን። የፖለቲካ ፓርቲዎች የምርጫው ሂደት ሰላማዊ እንዲሆን ከፍተኛ ኃላፊነት እንዳለባቸውም ተናግሯል። ሁልጊዜ ያው ቅድመ ምርጫ አለ። በምርጫ ወቅትና ከምርጫ በኋላ የሚገጥሙን ፈተናዎች ናቸው። አሁን የቅድመ ምርጫ ሂደቱን በሞላ ጎደል እየጨረስን ይሄድ ነው አሁን ቀጣይ ላይ የምርጫ ወቅት አለ። የምርጫ ወቅት ደግሞ ድምጽ የሚነገርበት ጊዜዎች አሉ። ከድምጽ ጋር ተያይዞ ደግሞ የድምጽ ከበር የተለያዩ አይነት እንቅስቃሴዎች ናቸው ሊፈጠሩ የሚችሉ እነዚህን ኮዞች ግን አንዳንድ ጊዜ የሃይማኖት አጀንዳ ማያያዝ፣ አንዳንድ ጊዜ የማንነት ጋር ከብሔር ጋር የማያያዝ፣ አንዳንድ ጊዜ ከኢኮኖሚ ከተጠቃሚነት ጋር ከማያያዝ ወይም ደግሞ ተጭበርብሯል የሚባለው ድምፅ ከውዲው ይወሰንና ይሄ ፓርቲ እዚያ አድርጓል ይሄ እንዲሆኗል የሚለውን ኮዝ መጠቀም ይፈልጋሉ ሌሎች ማለት ነው። ስለዚህ በዚህ ደግሞ የተለያዩ አይነት አማራጮችን ሊጠቀሙ የሚችሉ ይህን አማራጭ መዝጊያው መንገድ አንዱ በጋራ ፓርቲዎች የጋራ ሰነድ ተፈራርመናል። በእርግጠኝነት ለውጭ ተጽዕኖ፣ የውስጥ አንድነታችንን የውስጥ ልዩነታችንን ስናጠብ የውጭን ተጽዕኖ መከላከል ይቻላል፣ የሚል እምነቱም አለ። የሚአድ ተወካይ አቶ ደመላሽ አበራ በበኩላቸው ዜጎች በምርጫው ለመሳተፍ ያሳዩት ፍላጎት አነስተኛ መሆኑን ፓርቲያቸው መገምገሙን ገልጠው ሊታወቅ የሚገባ ችግር ነው ብለዋል። ድምፃቸውን ለመስጠት የተመዘገቡ መራጮችም ቢሆኑ ስጋት እንዳለባቸው ተናግረው በአንጻሩ ችግሩን ለመቅረፍ ሕግ ማስከበር ይገባል ሲሉ አሳስቧል። ባለድርሻ አካላት ምን ማድረግ አለባቸው? በምርጫ ውስጥ ተሳትፎ አድርገን ሰላማዊ የሆነ የስልጣን ሽግግር ለማድረግ ሀገሪቱን ወደ ዘላቂ ዲሞክራሲ ስርዓት ግንባታ ለማሸጋገር ሁላችንም ተረባርበን ትግል ማድረግ አለብን። ገዢ ፓርቲና መንግስት የሚባለው ሁለቱም ተለይቶ እስካሁን ድረስ አልታወቀም። ገዢ ፓርቲው የራሱን ሃይራርኪ ለቆ አንዴ መንግስት ይሆናል መጥቶ ደግሞ እንደገና አንዴ ደግሞ የሀገሪቱ ጠቅላይ ይሆናል እና በዚህ አይነት ሁኔታ ይሄንን ኃላፊነት መወጣት በየጠገጉ በየተዋረዱ ኃላፊነት መወጣት ይጠበቅበታል ብለን ፓርቲያችን ባጽንኦት ነው የሚገልጸው። መንግስት በአክራርነትና በጽንፍኝት ላይ የሚወስደው እርምጃ ልል በመሆኑ በጥቃቱ አድራሾች ሳቢያ የሚደርሰው ጉዳት አሁንም ያለመቀነሱን የሚያዱ አቶ ደመላሽ አበራ ጨምሮ ተናግሯል። ግጭቶች ከመፈጠራቸው በፊት ማክሸፍ የሚገባው መንግስት ግጭቱ ከተፈጠረ በኋላ ብዙ ሕዝብ ካለቀ በኋላ ብዙ ንብረት ከወደመ በኋላ ብዙዎች በሚሊዮን ከተፈናቀሉ በኋላ ችግሮችን አስወግጃለኝ ብሎ ነው መግለጫ የሚሰጠው። ሀገራችን ለሁላችንም የምትሆን ሀገር ናት። ከኢትዮጵያ ውጪ ምንም ነገር ነገር የለንም ስለዚህ፣ ሁላችንም ለዚህ ስኬታማ እንዲሆን የበኩላችንን ጥረት እያደረግን ያለ ነው። የአዋሳ ዩኒቨርሲቲ ባዘጋጀው የበየነበረ ውይይት ላይ የተናገሩት። በዩናይትድ ስቴትስ የአሪዞና ክፍለ ግዛት በሚገኘው በታዋቂው ባሮ የኒውሮሎጂ ህክምና ና የምርምር ኢንስቲትዩት የአእምሮ ና የተለያዩ የነርቭ ህመሞች ባህር ላይ የሚያደርሱት ጉዳት ላይ ሀክምና ተመራማሪው ፕሮፌሰር ዮናስ ገዳ በበኩላቸው በሰጡት አስተያየት አገርን እናስቀድም የሚል ጥሪ አሰምቷል። የተረጋጋ መንግስት መኖር አለ እና በአሁኑ ጊዜ ትልቁ ፈተና ያለው በግብፅ የተቀነባበረው እና በውስጥም በሌሎችም በጎረቤት ሀገራት በሙሉ በተቀነባበረ መልክ የሚካሄደው የስነ ልቦና ጦርነት ለማስደንገጥ፣ ለማንበርከክ የፕሮፓጋንዳ ጦርነት ሲያስፈልግም ደግሞ በወታደራዊ ግጭቶች በተለይ በሱዳን በኩል በማድረግ እና በግልጽ እና ያለ አንዳች አፍራት ደግሞ በዚሁ በትግራይ ውስጥ ባለው ቡድን በህወሀት አማካኝነት ሞ በማቀነባበር አገር ውስጥ እና ሌሎች ነገሮች ነው። ይሄ ነው እንግዲህ ዋናው ችግር ያለው። ይሄንን መጀመሪያ መወጣት ስንችል ነው። ከዛ በኋላ ሌሎች አርስቶች ሀገር ውስጥ ያሉት ችግሮች ይደርሳል። የን እና በነበኩል የሆኑ ሀሳብ ብቻ ይሻላል ከማለት መደማመጥና ፊት ለፊት መነጋገር እንደሚያስፈልግም ጠቁመዋል። ተለያየም ሀሳብ ቢኖር ቢኖር አንድም ግለሰብ ብዙ በማሪ እስከ ማለት ከራር መነጋገር ይሄ እንግዲህ ከእያንዳንዳችን ጀምራል። እያንዳንዱ ግለሰብ ከምቾት መውጣት አለበት። በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት የህዝቡን የተጋመደ ማንነት አንድነቱን ማጠናክርና ብለው ለብሔራዊ ጉዳዮች ቅድሚያ መስጠት እንደሚገባም ተናግሯል። እውነት ሳይኖራቸው ራሳቸው ገለው ተገደልን የሚል ራሳቸው ረሽነው ተረሸን የሚል ራሳቸው ጦርነት ጀምረው ጦርነት ተጀመረብን የሚሉ ማለት ብቻ አይደለም ማሳመን ችለዋል። ይሄ ከዚህ የበለጠ እንግዲህ የአሁኑ ዘመን የፕሮፓጋንዳ ኃይለኝነት የሚታይበት የለም እና አንዱ አላስፈላጊ ማፈግፈግ ውስጥ የከተተን አንዳንድ ይሄ በፕሮፓጋንዳ በኩል በቂ ክብደት የሰጠ ነው አይመስለኝም እና ይሄ ነገር እንዲታስብበት የጊዜው እንላለን ያው ጉልፍኮስ ብቻ ያለ ነው። በትዊተር የምንችለውን ያክል እያደረግን ነው፣ ግን አገር ቤት ክል የምንለው በፕሮፓጋንዳ በኩል ክል ወይ ክልት የምንለው ሁልጊዜ በየቀኑ መግለጫ የሚሰጥ የሚመልስ የሚያብራራ፣ በየጊዜው በየቀኑ ቢቻል በየቀኑ ባይቻል የኤብሪ አዘር ዴይ የሚያብራራ የሚያስተባበር የሚያነቃቃ መኖር አለበት ለማለት ነው። የደቡብ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተወካይ ወይዘሮ ፀሐይ ወራሳ በበኩላቸው ለኢትዮጵያ መቆም ሁሉም ኃላፊነቱን መወጣት አለበት ብሏል። ዛሬ ላይ የምናደርገው ሩጫ እቺ ሀገር ተገንብታ ቀጣይ ካለችበት ዘርፈ ብዙ ችግሮች ወጥታ ተጠናክራ ቀጣይ ለሚመጡ ዜጎቻችን ብሩህ ተስፋ ሆና እንድትቀጥል ለማድረግ ስለሆነ የሁላችንም ሀሳብ ግን ደግሞ ያንን ብለን ስንሰራ፣ አሁን ምን አለ በእጃችን ምንድነው ያሉ ስጋቶችና ምቹ ሁኔታዎች፣ እነዚህ ነገሮች በደንብ ወደ ውስጣችን አድርገን መውሰድ ያስፈልጋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። 2022513505 በሚለው ስልክ ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜይል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ሜሪክ ጄራልድ በሴቶች ላይ የሚደርስ ጥቃትን ለመከላከል የሚረዳ የአንድ ቢሊዮን ዶላር በጀት ምክር ቤት እንዲያጸድቅላቸው ጠይቀዋል። ይህ ከዚህ ቀደም ተጠይቆ የማያውቅ በመጠኑ እጅግ ከፍተኛ የሆነ ገንዘብ በቤት ውስጥ የሚደርስ ጥቃትንና የጾታ ትንኮሳን ለመከላከል እንደሚውል ተገልጿል። የአሜሪካ ድምጹ ማይክ ሱሌይቫን ከጥቃት የተረፉ ሴቶች የሚደርስባቸውን ችግር የሚዳስስ ዘገባ ልኳል። ስመኝሺ የቆየ ታቀርበዋለች። ለረጅም ጊዜ በውርደት ስሜትና በዝምታ ተሸፋፍነው የኖሩት እጅግ ዘግናኝ የጥቃት ስሜቶችን አሸንፈው በአሜሪካ፣ በአውሮፓ፣ በእስያና በተለያዩ የዓለም ክፍሎች የሚኖሩ በርካታ ሰዎች በሴቶች ላይ የሚደርስ ጥቃትን ለመዋጋት ድምጻቸውን ማሰማት ጀምረዋል። በዩናይትድ ስቴትስ የኦሎምፒክ ቡድን ዶክተር ከሆነው ላሪ ሳር ጀምሮ በመዝናኛ ዘርፉ በአንድ ወቅት እጅግ ክብር የተቻራቸው ግለሰቦችና ሌሎች ባለሙያዎች ላደረሷቸው ፆታዊ ጥቃቶች ፍርዳቸውን እየተቀበሉ ቢሆንም እጅግ ዘግናኝ በሆኑት ጥቃቶች ውስጥ ያለፉት ሴቶች ግን ከደረሰባቸው የጉዳት ስሜት ለመውጣት እየተፍጨረጨሩ ናቸው። እንደ አውሮፓውያን አቆጣጠር በ2012 ዓ ም የኦሎምፒክ የወርቅ ሜዳሊያ አሸናፊ የነበረችው ጆርዲን ዊበር አንዷ ናት። በወቅቱ ጥቃት እየደረሰብኝ እንደነበረ ባለማስተዋሌ በራሴ እናደዳለሁ። ይሄ ስሜት እስከዛሬ ድረስ ይረብሸኛል። ይህ ስሜት ብዙ ሴቶች የሚጓሩት መሆኑን በአንድ ወቅት የዩኒቨርሲቲ ተማሪ ሆና ጥቃት የደረሰባትና አሁን ዓለም አቀፍ መብት ለሴቶች በተሰኘው ድርጅት ውስጥ የሴቶች መብት አቀንቃኝ የሆነችው ፓትሪሺያ ኩምቤ ትናገራለች። በአንድ ወቅት ይህ የደረሰብኝ ነገር ወንጀል ነው አይደለም ብዬ ራሴን መጠየቄን አስታውሳለሁ። ብዙ ከጥቃት ተራፊዎችም ተመሳሳይ ስሜት ነው ያላቸው። ምክንያቱም በሴቶች ላይ የሚደርስ ጥቃት የተለመደና አዲስ ያልሆነ ነገር እንዲሆን ተደርጓል። ሌሎች ጥቃት የደረሰባቸው ሰለባዎች በደላሎችና በቅርብ ሰዎቻቸው ሳይቀር በህገወጥ መንገድ የወሲብ ንግድ ወይም ፊልም ስራ ላይ እንዲሰማሩ የተደረጉ መሆናቸውን ችልድረን ኦፍ ደ ናይት ወይም የምሽቱ ህጻናት የተሰኘው ድርጅት ዳይሬክተር የሆነችው ሎይዝ ሌ ትገልጻለች። ሴቶቹ በቡድን ይደፈራሉ፣ ለማመን በሚያስቸግር ሁኔታ ይደበደባሉ፣ የአደንዛዥ እጽን እንዲጠቀሙም ይደረጋል፣ ከእቃ ጋር ይታሰራሉ፣ በሽቦ አጥር ውስጥም ያስቀምጧቸዋል። እነዚህ ሴቶች አንዳንዴ ተኩሶ የመግደልና ዝርፊያ የመሳሰሉ ከባድ ወንጀሎች ውስጥም በግድ እንዲሳተፉ ይደረጋሉ። ከዛም ባለፈ ጥቃት አድራሾቹ በእጅግ ዘግናኝ ጥቃቶቻቸው የተጎጂ ሴቶችን አይምሮ ሊቆጣጠሩና ትስስር ሊፈጥሩ እንደሚችሉ የቤት ውስጥ የወሲብ ንግድ ስራ ሰለባ የነበረችውና አሁን ሴፍ ሀውስ በተሰኘ ፕሮጀክት ውስጥ ሌሎች እንዲያገግሙ የምትሰራው አሊያ ደዊስ ታስረዳለች። ይሄ ትስስር በ12 ወይም በ13 ዓመት ሴት ልጆች ላይ ቢደርስ ብለሽ አስቢ እና ይሄ መልኩን እያቀያየረ በአብዛኛው እድሜያቸውን ይከተላቸዋል። በዚሁ ሴፍ ሀውስ በተሰኘው ድርጅት ውስጥ የምትሰራው ብሪትኒ ዱን እንደምታስረዳው በዚህ ጉዳይ ላይ የተደረገ ዓለም አቀፍ ጥናት ህገወጥ የወሲብ ስራዎች ላይ እንዲሰማሩ ከሚደረጉት ወጣት ሴቶች ግማሽ የሚሆኑት ጥቃቱ የሚደርስባቸው በቤተሰብ አባላቸው እንደሆነ ያሳያል። የከለላ ስርዓቱ በአግባቡ እየሰራ ባለመሆኑ እነዚህ ልጆች ወደዚህ ህገወጥ ስራ ካሰማራቸው የቤተሰብ አባላት ጋር መልሰው እንዲኖሩ ይገደዳሉ። ያንን ሸሽተው ሲወጡ ደግሞ ለጎዳና ኑሮ ይዳረጋሉ። በህገ ወጥ ስራ ላይ እንዲሰማሩ የተደረጉትም ሆነ የቤት ውስጥ ጥቃት የደረሰባቸው ሰፊ እርዳታ እንደሚያስፈልጋቸው አይሲኤንኤ ሪሊፍ የተሰኘው ድርጅት ኃላፊ የሆነችው ማሊካ ማክዶናልድ ታስረዳለች። ድርጅቱ ጥቃት ለደረሰባቸው ሙስሊም ሴቶችና ሌሎችም መጠለያ ይሰጣል። አብዛኛውን ጊዜ እነዚህ ሴቶች በእስር ተይዘው ነው የሚቆዩት። ምንም አይነት ገንዘብም ሆነ ስራ የሚያስቀጥር ሙያ የላቸውም። ማክዶናልድ አክላ አንዳንድ ሴቶችና በህገ ወጥ ስራ ላይ እንዲሰማሩ የተደረጉ ወጣት ልጆች ወደ ወሲብ ስራ እንዲሰማሩ ይገደዳሉ ትላለች ወይም ከአንድ መጠለያ ወደ ሌላ በመሸጋገር ከባድ ጊዜ ያሳልፋሉ። በጣም ከባድ ነው። ለምሳሌ በትዳሯ ውስጥ የሚደርስባትን ጥቃት ሸሽታ የሄደች ሴት የራሷን ወይም የልጇን ህይወት ለማሻሻል ስትጥር እንደገና መጠለያ ውስጥ አደንዛዥ እጽና አልኮል የሚጠቀም ወይም የአእምሮ ህመም ያለበት ሰው ያጋጥማታል። ታዲያ መፍትሄው ምን መሆን አለበት? የሚለውን ጥያቄ ሲመልሱ ረጅም ጊዜ ሊኖሩበት የሚችሉባቸው መጠለያዎች፣ ትምህርትና የስነ ልቦና ድጋፍ እንደሚያስፈልግ ሁሉም ያስረዳሉ። ያን ለማድረግ ደግሞ ከመንግስት የሚመጣ ተጨማሪ የገንዘብ ድጋፍ ብቻውን ችግሩን ባይፈታውም ትልቅ እገዛ ግን ያደርጋል። በማይክ ሱላይቫን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀን ወደ መሰናበቱ ላይ ነን። ያለ ነው በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ንጉሱ ታምሬ የፕሮግራም አቀናባሪያችን ስንብት ከማድረጋችን በፊት የአንድ የኢድ አልፈጥር በዓልን ምክንያት በማድረግ አንድ ዜማ ይጋብዘናል። በዜማው አብራችሁን ቆዩ። በእኛ በኩል ደህና ደሩ።